ከአንደኛ ክፍል እስከ ሁለተኛ ደረጃ መልቀቂያ ፈተና ድረስ በየዓመቱ የስካይስ ፒኮት ውል ተብሎ የሚታወቀውን አረቦችን መሬት የመቀራመት የስምምነት ውል ከልጅነት ዕድሜ አንስቶ ታሪክ ትምህርት ቤት ውስጥ እንማር ነበር። ይህን ጠባሳም አሁን ድረስ ሳይረሱት ሁልጊዜ ጊዜ የሚያስታውሱት ሶሪያኖች ብቻ ሳይሆኑ መላውም የአረብ ሕዝብ ነው። በውሉ መሰረት ታላቋ ብሪታንያና የፈረንሳይ መንግሥት ገና ያኔ የተጀመረው የአንደኛው ዓለም ጦርነት ሳልቅ የአካባቢውን ነዋሪዎች ሳያነጋግሩና እነሱ ሳይጠይቁ በሚስጥር ትልቁን የኦትማንን ግዛት ከድል በኋላ ፈረንሳይና ብሪታንያ ተስማምተው ተከፋፍለው ተለያይተዋል። በዛን ጊዜም በብሪታንያ በኩል ሰር ማርክ ሳይክስ በፈረንሳይ መንግሥት በኩል ደግሞ ፍራንሷ ጆርጅ ፒኮት ፊርማቸውን ውሉ ስር አስፍረው ተስማምተው ተነስተዋል። በዚህ ውል መሰረትም ከቱርክ አንስቶ ሰሜን ኢራክን ይዞ ሶሪያንና ሊባኖስን ለፈረንሳይ መንግሥት ለመስጠት ታስቧል። የተቀረውን ደግሞ ከደቡብ እስከ መካከለኛ የኢራክ ግዛት ድረስ ለብሪታንያ መንግሥት ውሉም ያረጋግጥለታል። በእነዚያ በሁለቱ ክልል መካከል የሚገኙት እንደ የዛሬቱ ሶሪያና ዮርዳኖስ እንዲሁም ምዕራቡን ኢራቅ ጭምር ይዞ ያሉት መሬቶች ሁሉ ማለት ሳውዲ በሁለቱ መንግስታት በፈረንሳይና በብሪታንያ ስር የሚተዳደሩ ግዛቶች ናቸው ብሎ ውሉ ለሳውዲ የዘውድ መንግሥት በእነሱም ስር እንዲሆን ስምነቱ ቅርጫውን ያስቀምጣል። ጀርመን በዚያን ጊዜ ፈረንሳይንና ብሪታንያን ለማዳከም ከኦቶማን ካሊፋት ጋር ተሰልፋ ነበር። ኢስታንቡል ላይ የተቀመጠው ካሊፋት፣ የሱኒቶቹ መሪ ጠቅላላውን የአረብ ሕዝብ ለቅዱሱ ጦርነት እነሱ እንደሚሉት ለጅሃድ በብሪታንያ መንግሥት ላይ ጦራቸውን አንስተው እንዲዋጉም የክተት አዋጁን ለቆ ነበር። በ1915 ዓ ም እንደ አውሮፓውያን አቆጣጠር በግብፅ የእንግሊዙ የበላይ ጠባቂ ሚስተር ሄንሪ ማክማሆን ሐሳብ የሚያስቀይር ጣፋጭ ሐሳብ በመሰንዘር የሸሪፍ ሁሴን ቢን አሊን ድጋፍ በቀላሉ አግኝተዋል። የአንደኛው ዓለም ጦርነት እንዳለቀ ፈረንሳይ አገር ፓሪስ ከተማ ላይ በተካሄደው ጉባኤ ፋይሳል ተነስቶ የአረቦችን ጥቅም አውሮፓያኖቹ እንዲያስታውሱት በንግግሩ ላይ ጠቅሶ ከራሳቸው ጥቅምና ፍላጎት በላይ አውሮፓያኖቹ የአረቦቹን የቆየና የኖረ ጥያቄ እንዲገነዘቡም ስብሰባው ላይ ጠይቀዋል። ወጣቱ መሪ ፋይሳል እንደተመኘው ሳይሆን ፈረንሳይና ታላቋ ብሪታንያ ቀደም ብለው በነደፉትና በጠነሰሱት እቅዳቸው ላይ በመመስረት መካከለኛውን ምስራቅን ወደ መከፋፈሉና ቁጥጥር ስር ወደ ማድረጉም ተሸጋግረዋል። የፓሪሱ ጉባኤ ቀላል ያልሆነ ማህተሙን በአካባቢው ላይ ጥሎም ተነስቷል። በመጀመሪያ በዛ አካባቢ ላለፉት ዘመናት ታይተውና ተሰምተው የማይታወቁ የሶሪያና የኢራክ መንግስታት እንዲመሰረቱ ይደረጋል። በ1922 ዓ.ም እንደ አውሮፓን አቆጣጠር ሊባኖስ የሚባል አንድ ሌላ ሦስተኛ መንግሥትም ይቋቋማል። በዚሁ ዓመት የአይሁዶች መቀመጫና መኖሪያ ቦታ በኋላ እስራኤል ተብሎ የሚታወቀው መንግሥት መሠረት ይጣላል። ከዚያ በተከታታይ ዮርዳኖስ ይቋቋማል። ቀጥሎም ኩዌት ይመሠረታል። ከዚያ በኋላ የመካከለኛው ምሥራቅ አካባቢ አሁን የምናየው ችግር ውስጥ ስህተት ብሎም ይገባል። የዚህ ሁሉ ትርምስ ተጠቃሚ በመጨረሻም የእስላማዊ መንግሥት ሽብር ፈጣሪዎች አይሲስም ይሆናል። ይልማይለ ሚካኤል፣ ዶቸ ቨለ ራዲዮ ጣቢያ ከበርሊን ከተማ